የዩናይትድ ስቴትስ የኤሮኖቲክስና የጠፈር አስተዳደር በምህፃር ናሳ ተብሎ ይታወቃል። የጠፈር ምልልሱን ሥራ ለግል ኩባንያዎች ሰጥቶ እያሠራ ነው። ከእነዚህ ኩባንያዎች አንዱ ዋና መሥሪያ ቤቱ ቨርጂኒያ የሆነው ኦርቢታል ሳይንስስ ኮርፖሬሽን በሚያንቀሳቅሰው የአንድ ነጥብ ዘጠኝ ቢሊዮን ዶላር ኮንትራት ህዋ ውስጥ ለሚገኘው ዓለም አቀፍ የጠፈር ጣቢያ ስንቅና ቁሳቁስ እያቀረበ ይገኛል። ከእነዚህ ተልእኮዎች አንዱ ከትናንት በስቲያ ተስተጓጉሏል። በአንታርስ ሮኬት ከቨርጂኒያው ማስወንጨፊያ ከሁለት ቶን በላይ ውሃ፣ ምግብና የምርምር ቁሳቁስ ይዛ የተነሳችው መንኩራኩር ከተተኮሰች ከጥቂት ሰከንዶች በኋላ በእሳት ተውጣ ቀጥልጣይዋና ስብርባሪዋ ወደ ምድር ተመልሷል። መላው ጭነት በፍንዳታውና በእሳቱ ወድመዋል። የማስወንጨፊያው ማማ ብርቱ ጉዳት ደርሶበታል። በሰው ላይ ግን የደረሰ ክፉ ነገር አልተሰማም። እዚያው በቨርጂኒያው ዋሎፕስ ደሴት ማስወንጨፊያ ጣቢያ ላይ መግለጫ የሰጡት የኦርቢታል ሳይንስስ ኮርፖሬሽን ምክትል ሥራ አስፈጻሚ ፕሬዚደንትና የኩባንያ ዋና ሥራ አስኪያጅ ፍራንክ ከልበርትሰን ይህ የአንታርስ ሮኬት መርሃ ግብራቸው ለጊዜው እንደሚቆም ተናግረዋል። አደጋው የተፈጠረበትን ዋናውን ምክንያት ሳናውቅና ይህ ሁኔታ እንደማይደገም እርግጠኛ ለመሆንም መፍትሔውን ሳናገኝ ተከታዩን ጉዞ አናደርግም። ናሳም ቢሆን ጉዳዩን እየመረመረ መሆኑን በአስተዳደሩ የጎዳርድ የጠፈር በረራ ማዕከል ፕላኔታሪ ሳይንስ መምሪያ ረዳት ዳይሬክተር ዶክተር ብሩክ ላቀው ለቪኦኤ ገልጸዋል። የጠፈር ጉዞ ምን ጊዜም ቢሆን አደጋ ያለው ነው። ሮኬቱ በጣም ብዙ እሳት ይተፋል፣ ወደ ላይ የተሸክመውን እቃ ይዞ ሲሄድ እና ምን ጊዜም ቢሆን እንደዚህ አይነት ነገሮች እንደሚደርሱ እያወቅን ነው። እዚህ ቢዝነስ ውስጥ ያለ ነው። የመጀመሪያው መጀመሪያው ጊዜ አይደለም። ለወደፊትም እንዲያን ነገሮች ይኖራሉ ብለን ነው የምንጠብቀው። ሆኖም ግን ፕሮግራማችንን እና ተልኳችንን እንቀጥላለን። ዩናይትድ ስቴትስ እና በአጠቃላይ ዓለም ከሀምሳ ዓመታት በላይ ለሆነ ጊዜ በጠፈር ምርምርና ምልልስ ውስጥ ሰፊ ልምድ አካብተዋል። ግን በዚህ በተራቀቀ ጊዜ እንደዚህ አይነት አደጋ መድረሱ ብዙዎችን እያስገረመ ነው ያለው። ቅንዱ አለ። መንኮራኩሮቹም ሆነ ሮኬቱ ወደ ላይ የሚወስዳቸው ድሮ የነበሩትን አይነት አይደለም። በጣም ሶፊስቲኬትድ ናቸው። እና እያንዳንዱ ሮኬት ውስጥ እያንዳንዱ መንኮራኩር ውስጥ በጣም በጣም ብዙ የኤሌክትሪካል ሰክት አሉ፣ ኮምፒውተርስ አሉ፣ ንውሳቱ የሚተኮሰው አለ። ያ ሁሉ ሁሉ ነገር በጣም አንዱም ሳይዛነፍ በትክክል መስራት አለበት። ይሄ እንዲሆን እና ሰው የሰራው ነገር እስከሆነ ድረስ ምንም ጊዜ መቶ በመቶ አደጋ አይደርስም ነው ማለት አይቻልም። ያው ይህም አንዱ ትላንትና የሆነው አንድ ማረጋገጫ ነው። እንደምታውቁት በስፔስ ሻትል እንደ አውሮፕላን አይነት መንኮራኩር ነበረ፣ ተመላላሿ ማለት ነው። ተመላላሿ ሄዳ ስንቁን አቅርባ፣ እዛ ስፔስ ስቴሽን ላይ ላሉት አሁን ምድሪቱን የሚዞሩ አሉ አስትሮኖቶች፣ ስለ ስፔስ ስቴሽን ውስጥ ለእነሱ ስንቅና እቃ እንዲሁም ደግሞ አዳዲስ መሳሪያ አቅርቦ መለስ ነበር ድሮ። አሁን ግን እሱን ሪታየር ስላደረግን መልካም፣ ወደ አይተኮስም እና በእንደዚህ በግል ኩባንያዎች ነው የምንሰራው። ናሳ ግን የቅርብ ክትትል ያደርግባቸዋል። እነዚህ ኦፍኮርስ ነው። ዋናው ግን የእኛ ሀገር ማለት የአሜሪካ ፖሊሲ ምንድን ነው? አንድ ነገር ተደጋጋሚ ሲሆን እና የግል ድርጅቶች ሊሰሩት የሚችሉ ከሆነ የመንግስት ኢንቮልቭመንት እየቀነሰ መሄድ አለበት እና ይሄ ቴክኖሎጂ የተወሰነ ደረጃ ደርሰዋል። ስንቅ ማቀበል ምንም አዲስ ቴክኖሎጂና አዲስ ሪሰርች የሚያስፈልገው ስላልሆነ በሚሰጠን መመሪያ፣ በሀገሩ አስተዳዳሪዎች በሚሰጠን መመሪያ መሰረት ወደ ፕራይቬት አዛውረነዋል ማለት ነው እና አሁን የሚወዳደሩ ሁለት ኩባንያዎች አሉ። አንደኛው ስፔስ ኤክስ የሚባል ነው፣ አንደኛው ደግሞ የኦርቢታል ሳይንስ ናቸው የሚወዳደሩት። የሁለቱም ኮንትራክት ተሰጥቷቸው ስንቅ ያቀብላሉ አሁን ኩባንያ ሶስተኛ ጊዜ ነው ሲተኩስ ሁለቱ ከዚህ ቀደም የተተኮሱት በልክ ሄደው አድርሰዋል። ያኛው ደግሞ ስፔስ ኤክስም እንደዚሁ አራት ጊዜ እንደዚሁ ተኩሰዋል ያለ ችግር ነው የሆኑት። ይህንን የትናንትናውን አጋጣሚ ናሳ እንዴት ነው የሚገመግመው? እንደ ውድቀት ነው ወይስ በስራው መካከል እንደተፈጠረ መጠነኛ ችግር ነው የሚታየ መቼም? ምንም ቢሆን እርግጥ ሰው አልነበረበትም። ምናልባት ዓለምም የተረጋጋው በዚህ ምክንያት ሊሆን ይችላል። ሰው ባለመኖሩ እቃ ማቀበል ነው። አንድ ሰው እንኳን ቢኖር ምን አይነት የሀዘን ቀን እንደነበር መገመት ይቻላል ነው ከዚህ ቀደም ሰዎችም ያሉበት ሁሉ አደጋ ደርሶብናል። ግን ፕሮግራማችን በዚህ በኩል እንቀጥላለን። ግምገማው እንግዲህ ረዘም ያለ ጊዜ ይወስዳል። እንዳልኩት በጣም የተወሳሰበ ነው፣ እንዲሁ ከውጭ እንደሚታየው አይደለም። በጣም ብዙ ነገሮች ውስጥ ያለበት ስለሆነ የትኛው ነው ይሄንን አደጋ ያመጣው የትኛው እንደሆነ ረዘም ባለ ጊዜ ወስደው በደንብ እውነተኛው መነሾም እንደሆነ መረጋገጥ አለበት፣ እንዲሁ በግምት ሳይሆን አለበለዚያ ወደፊትም እንደገና አደጋ ይደርሳል ማለት ነው። ስለዚህ በደንብ አድርገን ማጣራት ይኖርብታል እና የሚያጣራ ቡድን አለ እና ይህንን ነገር እያደርጋሉ ማለት ነው። ዶክተር ብሩክ ለዚች ሮኬት የተገጠመው የዛሬ አርባ ዓመት የተሰራ ከሩሲያ የተገዛ ሞተር እንደነበረ ነው የተነገረው። እንዴት ነው ወደ እንደዚህ አይነት ግዢ ሊኬድ የቻለው ና የዛሬ አርባ ዓመት ሞተር ለዛሬ ዘመን የጠፈር ጉዞ የተመረጠው? ይህ እንግዲህ ኮንትራቱን ከዚህ ኩባንያ ጋር ያም የሚያስተዳድረው ቡድን የሚመልሰው ነገር ይሆናል። ነገር ግን ማለት የሚችለው ይሄ ኩባንያ ከዚህ ቀደም ሁለት ጊዜ ሰክሴስፉል በሆነ ተኩሶ የጠጣ ያለበትን ኃላፊነት አሟልተዋል። ስለዚህ የሚያንጸባሩ ነገር ስራውን ሰርተዋል ማለት ነው። እና እኛ በጣም ስትሪክት የሆነ ጋይድላይን እና ቁጥጥር እናደርጋለን። እንግዲህ እንዳልኩት ነው ሰው የሰራው ነገር እስከሆነ ድረስ ምን ጊዜ የአደጋ ሁኔታ ሊከሰት ይችላል። መቶ በመቶ አይሆንም ብለን ለማለት አንችልም። አለበለዚያማ ጠፈርም አንሄድም ነበር ማለት ነው። ለመሆኑ በገንዘብ ምን ያህል እንደሆነ ትናንት የደረሰው ጥፋት ይታወቃል? ሁለት መቶ ሚሊዮን ዶላር የሚል ነው እንግዲህ የሰማሁት እና ያን ያህል ይጠፍቷል ማለት ነው። ከዛ በላይ ደግሞ ያውም መሬት ላይ የተኮሰበት ቦታም ላይ አደጋ ጥፋት የመድረስ ሁኔታ ይኖራል፣ ቪርጂኒያ ውስጥ ማለት ነው። ይህንኑ የሮኬቷን አደጋ ተከትሎ ሩሲያ ሌላ ተመሳሳይ ተልዕኮ ያላት ሰዩዝ ሮኬትና ፕሮግሬስ ሀምሳ ሰባት የሚባል ጭነት አምጥቃ በተሳካ ሁኔታ ከዓለም አቀፉ ጣቢያ ጋር ተገናኝተዋል። ያ ሮኬት አሁን ደግሞ እርሶን እያናገርኩበት ባለሁት ሰዓት ደግሞ አሜሪካ ከኬፕ ካናቬራል ሌላ ሮኬት ወደ ጠፈር እያመጠቀች ነው ያለች። በጠፈር ምርምር ጣቢያው ላይ እዚህ መሬት ላይ በምንጠብቃቸው ከዚህ ጉዞ ማለት ነው በምንጠብቃቸው ውጤቶች ላይ የሚደርስ ጫና ይኖራል። በሳይንስና በሳይንስ በምርምር በኩል ነገሮችን ትንሽ ወደ ኋላ ከመጎተት በስተቀር ማለት የሪሰርች ላይ የስንቁን ማቀበሉ በስተቀር ይህን ያህል ኢምፓክት ያለው አይመስለኝም። አቱን ግጥ የጠፋው ንብረት አለ እና በነገራችን ላይ ወደ ስፔስ ስቴሽን ጠፈር በብዙ መንገድ ነው ስንቅ የምናደርሰው። አንደኛ ከሩሲያኖች ጋር ባለው ስምምነት ሚካሄዳል። በዚህ በእኛ በኩል ደግሞ እንዳልኩት እነዚህ ሁለት ኩባንያዎች እንዲወዳደሩ ተደርጎ የተወዳደሩ ስንቅ እያቀበሉ ነው እና በሁሉም መንገድ እዛ ስፔስ ስቴሽን ላይ ላሉት አስትሮኖቶች ምንም አይነት ስንቅ አቀበል መቋረጥም፣ ሌላም ነገር እንዳይደርስባቸው ያደርጋል። ስለዚህ በዚህ በኩል ሴፍ ናቸው። ዶክተር ብሩክን አመሰግናለሁ። በማስወንጨፊያው ማማ ላይ የደረሰው ጉዳት ገና ሙሉ በሙሉ አይታወቅም። በኦርቢታል ሳይንስስ ኮርፖሬሽን ላይ ብዙ ጫና ሳይኖርበት እንደማይቀር በጆርጅ ዋሽንግተን ዩኒቨርሲቲ የጠፈር ፖሊሲ ኢንስቲትዩቱ ጆን ሎጂንስደን ለባልደረባይ ጆርጅ ፑቲክ ነግረውታል። የንግድ የጠፈር በረራ ፌዴሬሽኑ ፕሬዝደንት ኤሪክ ስታልመር ግን ተስፋቸው ሙሉ ነው። But Orbital, they have uh, still four more launches to go to the International Space <laughs> Station. <laughs> አራት በረራዎች አሉ። እነርሱ በጣም የተሳኩ ይሆናሉ ብለን እንገምታለን። ናሳ በግል ኩባንያዎቹ የሚያደርጋቸው በረራዎች ሰው አልባ ናቸው። ይሁን እንጂ ስፔስ ኤክስ ከሚባለው ሌላ ኩባንያና ከቦይንግ ጋር በፈረማቸው ስምምነቶች ሰው የሚኖርባቸውን ተመሳሳይ የጠፈር በረራዎች በሁለት ዓመታት ጊዜ ውስጥ እንደገና ይጀምራል ተብሎ ይታሰባል።